ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ምርጫ በተመለከተ ከውጭ ጉዳይ መስሪያ ቤቱ ቶ መለስ አለም መስሪያ ቤቱ ቃል አቀባይን ሄኖክ ሰማ ግዜር አነጋግሯል። ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስቴር በነበሩበት ጊዜ በሚኒስትር መስሪያ ቤቱ በአጠቃላይ በኢትዮጵያ የጤና ስኬት ላይ የጎላ ሚና ስለነበራቸው ተመሳሳይ አይነት የለውጥ መንፈስ በዓለም ጤና ድርጅት ውስጥ አዲስ የስራ መንፈስ፣ አዲስ የመነቃቃት መንፈስ ይዘው ነው ወደዚህ ኃላፊነት የመጡት ብሎ ማለት ይቻላል። በአጠቃላይ ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ፣ ዶክተር ቴድሮስ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ላሳዩት ክህሎትና የአመራር ብቃት የተሰጠው እውቅና ነው። በተመሳሳይና ትልቁ ነገር ግን ኢትዮጵያ በዓለም አቀፍ መድረኮች በባለ ብዙ ወገን መድረኮች ለነበራት አስተዋጽኦ ላላት አሁንም አስተዋጽኦ የተሰጠ እውቅና ነው። በዚህ ምርጫ ኤዥያዎች ከብዙ የዚህ ሀገሮች የኤስያ ካንዲዴት እጩ እያለ ለዶክተር ቴድሮስ ድምፅ ሰጥተዋል። በተመሳሳይ የእንግሊዙ ዴቪድ ናባሮ እያሉ ለኢትዮጵያ ድምጽ ሰጥተዋል። እና ይሄ የኢትዮጵያም የአፍሪካም ድል ነው። ዶክተር ቴድሮስ አሸንፈዋል፣ አፍሪካ አሸንፋለች፣ ኢትዮጵያ አሸንፋለች ብሎ በአጭሩ መግለጽ ይቻላል። እንግዲህ በጣም ከባድ ፉክክር ነበር የነበረው። አስቀድመው የገለጿቸው እጩ ተወዳዳሪዎችም ሆኑ እንደዚሁም ደግሞ በኢትዮጵያውያንም ዘንድ በርካታ መነጋገሮችን የፈጠረ ነው። ብዙ ተቃውሞዎች፣ እንዲያውም መድረክ ላይ እስከ መውጣት የደረሱ ተቃውሞዎች ነበሩ። በአደባባይ የነበሩ ተቃውሞዎች ነበሩ። እነዚህ ደግሞ በአጠቃላይ ኢትዮጵያ አስቀድመው የገለጿቸው በጤናው ዘርፍና በሌሎች ዘርፎች ያሳካቻቸው ሁኔታዎች አሉ። ግን የሰብአዊ መብትን በመጠበቅ ዙሪያ የኢትዮጵያ የውጭ ጉዳይ ፖሊሲውንም የሚመለከት ጉዳይ ስለሆነ ነው። የሰብአዊ መብት ተሟጋች ድርጅቶች እና ሁማን ራይትስ ዋች እና አምነስቲ የፖለቲካ ምህዳሩን መጥበብ፣ የዴሞክራሲ አለመስፋፋትን ይጠቅሳሉ። ተቃዋሚዎችም እነዚህን ያነሳሉ። ምናልባት ይህን አጋጣሚ በመጠቀም የኢትዮጵያ መንግስት የኢትዮጵያ ባለስልጣናት ሁኔታውን ለማሻሻል የምትወስዱት እርምጃ ይኖራሉ ወይ? ጥሩ ነው ያነሳዋት ወይ ነው። ይሄ ምርጫ ከቅድም የጠቀስካቸው የሰብአዊ መብት ተከላካይ ነኝ አቀንቃኝ ነ ከሚሉ ሀይሎች ዘመቻ ጋር የሚያያዝ እነሱ ሌላ ፖለቲካዊ ግብ ነበራቸው። ዶክተር ቴድሮስ በአንድ ወቅት እንዳሉት አፍሪካዊ አለም አቀፍ ድርጅት መምራት አይችልም ከሚል የተሳሳተና ፈሩን የሳተ አመለካከት የሚመነጭ ነው። ከዛ በተረፈ ዶክተር ቴድሮስ ዛሬ ያገኙት ውጤት፣ ኢትዮጵያ ያገኘችው ውጤት፣ አፍሪካውያን ያገኙት ውጤት የሁሉም ድል አድርጎ መውሰድና በአዎንታዊ ጉዳይ ላይ ማተኮር ጠቃሚ ነው። ሰዎች የራሳቸው አመለካከት ሊኖራቸው ይችላል። እሱን ማክበር መቀበል ያስፈልጋል። ለነገሩ ግራና ቀኝ የረገጡ የፖለቲካ አመለካከቶች ለሁለት መከፋፈል ቢኖርም ግን የተነሱ ነጥቦች የጋዜጠኞች መብትን በተመለከተ የመናገር ነጻነት፣ የመሰብሰብ ነጻነት፣ እነዚህም በተመለከተ እንደው ለወደፊቱ ለሀገሪቱ፣ ለመሪዎችም ለሚኒስትሮችም ቢሆን ምናልባት ይሄ አጋጣሚ ይፈጥር ከሆነ በሚል ነው የምንጠይቀው። ይሄ ኢትዮጵያ የሰብአዊ መብት የምታከብረው ሀሳብን በነጻ የመግለጽ መብት ምሳከብረው ለዚህ ወይም ለዛ አካል ብላ አይደለም። ማንንም አካል ለማስደሰት ተብሎ የሚደረግ ነገር አለ። እነዚህ ጉዳዮች የኢትዮጵያ መንግስት የሚሰራባቸው ጉዳዮች ናቸው። እዚህም እዛም የሚታዩ ክፍተቶች ይኖራሉ። እሱን አሁንም የመፍታት ጉዳይ የኢትዮጵያና የኢትዮጵያውያን ጉዳይ ነው። በጣም ነው የማመሰግነው፣ አቶ መለስ አለም። እንግዲህ ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅትን ሊመሩ ተመርጠዋል። በጣም አመሰግናለሁ ለሰጡን ማብራሪያ። እንግዲህ እንኳን ደስ ያለት እኔም አቤኑ ካንተም ቪዮዎችም እንኳን ደስ አላቸው።